ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሀርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን ረቡዕ ጥቅምት 3 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሲድራክ ፍራንክሊን ነው። እስከ ምሽቱ አንድ ሰዓት አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ። የዩናይትድ ስቴትስና የሩሲያ የመከላከያ ባለስልጣናት የሀገሮቻቸው አውሮፕላኖች በሚበሩባቸው የሶሪያ የአየር ክልሎች የደህንነት ጥበቃ ደንቦችን በተመለከተ ዛሬም ተጨማሪ ውይይት ያደርጋሉ። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር በሀገራቸውና በሩሲያ ጀቶች መካከል አየር ላይ አደጋ እንዳይደርስ ለመከላከል በአፋጣኝ አንድ ስምምነት ላይ ይደረሳል ብለው የሚጠብቁ መሆኑን ነው ያስታወቁት። ትናንት ማክሰኞ ማታ ኔቫዳ ክፍለ ሀገር ላስ ቬጋስ ከተማ የመጀመሪያ ክርክራቸውን ያካሄዱትም የዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ተፎካካሪዎች የዩናይትድ ስቴትስና የሩሲያ የጦር ኃይሎች ሶሪያ ውስጥ የያዙትን ሚና በተመለከተ በብዛት አትኩረው አምሽተዋል። ውጊያው አሁንም በቀጠለባቸው በኢራቅና በአፍጋኒስታን የዩናይትድ ስቴትስ ወታደሮች በአማካሪ ደረጃ መሳተፋቸውን በቀጠሉበት በአሁኑ ወቅት ትናንት በክርክሩ የተሳተፉት አብዛኞቹ ዲሞክራት እጩ ተፎካካሪዎች አሜሪካውያን ወታደሮችን ወደ ውጭ መላክ ላይ ቅሬታ ሲያሰሙ ነው የቆዩት። የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን በሶሪያ በቅንጅት የተሰላ ከበረራ ነጻ ቀጣና ቢመሰረት የሶሪያ ሸሪክ የሆነችው ሩሲያ በክልሉ ከሌሎች ወገኖች ጋር ተባብራ እንድትሰራ ግፊት ለማድረግ ለማድረግና ለቀውሱ የፖለቲካ መፍትሄ ለማምጣት ይጠቅማል ሲሉ ተሟግተዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን የሚሰነዝሩትን የማስፈራራት ተግባር ዩናይትድ ስቴትስ ቀና ብላ መጋፈጥ ይኖርባታል ብለዋል፣ ሂለሪ ክሊንተን። ከዚህ በተጨማሪም ለፕሬዝዳንት ፑቲን ሶሪያ ውስጥ ብጥብጡን ማባባሳቸው፣ ለአሳድ ቆመው ህዝብን በቦምብ መደብደባቸው ተቀባይነት እንደሌለው ዩናይትድ ስቴትስ እጅግ ግልጽ አድርጋ ልታሳውቃቸው ይገባል። ይህን ደግሞ የበለጠ የመሪነት ሚና ካልያዝን ልናደርገው አንችልም። እኔም የምሟገተው ያ እንዲሆን ነው። የቨርሞንት ክፍለ ሀገሩ ሴኔተር በርኒ ሳንደርስ በበኩላቸው ፑቲን ሀገራቸው በቅርቡ ሶሪያ ውስጥ በፈጸመችው ተግባር የሚጸጸቱበት ቀን ሩቅ የሚሆን አይመስለኝም ብለዋል። በክሬሚያና በዩክሬን በፈጸሙት ተግባር ካሁኑ እየተቆጩ ናቸው ፑቲን ይላሉ በርኒ ሳንደርስ And I think what he is trying to do now is save some face. But I think when Russians get killed አሁን የያዙት እንደሚመስለኝ እጅ ላ ለመስጠት የመፍጨር ጨር ያህል ነው። ነገር ግን ሩሲያውያን ሶሪያ ውስጥ ሲገደሉ እና እርሳቸውን ውጥረቱ እየበረታባቸው ሲመጣ ህዝቡ ራሱ ወታደሮቻችን ይመለሱ፣ ሁኔታውን ለማስተካከልም ከዩናይትድ ስቴትስ ጋር አንድ ላይ ሆናችሁ ስሩ የሚል መልእክት መስጠቱ አይቀርም። ሶሪያ ላይ ከበረራ ነጻ ቀጣና መከለል እጅግ አደገኛ ሀሳብ ነው ሲሉም በርኒ ሳንደርስ አጥብቀው የተቃወሙ ሲሆን ይህንኑ የቀድሞው የሜሪላንድ አገረ ገዢ ማርቲን ኦማሊም አቋማቸውን ተጋርተዋል። የእስራኤል ፖሊሶች ኢየሩሳሌም ውስጥ አንድ አጥቂ የቃጣውን በስለት የመውጋት ጥቃት ሙከራ ማክሸፋቸውን አስታወቁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። አመሰግናለሁ ቆንጂት፣ ለዜናው ከምሽቱ ሶስት ሰዓት በ19 በ በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሀርትስ መካከለኛ ሞገድ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። ከመነጋገር በስተቀር ሌላ አማራጭ ሊኖር አይችልም ሲሉ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር የተነጋገሩ የፖለቲካ ፓርቲዎች መሪዎች ለአሜሪካ ድምፅ ገልጸዋል። እስክንድር ፍሬው ከተሳታፊዎቹ የሁለቱን ፓርቲዎች መሪዎች አግኝቷል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተቃዋሚ ፓርቲዎችን ያወያዩበት መድረክ በተለይ ሁለተኛውን የእድገትና የትራንስፎርሜሽን እቅድ አስመልክቶ የተዘጋጀ ነው። ምክንያቱ ምንም ይሁን ግን መድረኩ የሀገሪቱ መሪ ከተቃዋሚዎቹ ጋር የተወያዩበት የመጀመሪያ መድረክ ሆኗል። ጠቅላይ ሚኒስትሩም የተቃዋሚ መሪዎችን ጥያቄዎች በደብዳቤ እንጂ እንዲህ በአካል አዳምጠው አያውቁም። በአዲስ አበባው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አዳራሽ በተዘጋጀው መድረክ ከተገኙት ተቃዋሚ ፓርቲዎች አብዛኛዎቹም የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ናቸው። ከነዚህ አንዱ የሆነው የኢትዮጵያ ራዕይ ፓርቲ ፕሬዝዳንት አቶ ተሻለ ሰብሮ እንደዚህ አይነቱ መድረክ ሁሉም ተቃዋሚ ፓርቲዎች ሲጠይቁት የነበረ መሆኑን አስረድተዋል። እስከ ስንት ዓመት በኋላ ከ97 እስከ 2010 ዓመት በኋላ ብቅ ያለ አጀንዳ በቀላሉ አልተገኘም። ሁላችንም ወደዚህ መድረክ ያልመጡት ተቃዋሚ ፖለቲካ ፓርቲዎችም ጭምር ሲጮሁ የነበረ ጉዳይ ነው። ሌላ ይትከዳል ከማን ጋር የምንነጋገረው? ውይይት መካሄድ አለበት። ሁልጊዜ ስልጣን ላይ ካሉ ፓርቲ ጋር ነው እና ከመንግስት ጋር ነው። ስልጣን ላይ ያለው ደግሞ ታሪካዊ የገጠመኝ ሆነው ኢህአዴግ ነው። ኢህአዴግ ደግሞ ካለሱ ውጪ የምትናገሩ ሙሉ አይሆንም። አሁንም እሱ ባለበት መናገር ማሳፈር፣ መኮንን ማድነቅ ባለበት አድንቀህ የራሱን ፖሊሲ ብቻም ሳይሆን ወስደ ተቀብለ የሚትሄድበት አካሄድ አለ። ፖሊሲን ሳትቀይር ፕሮግራምን ሳትቀይር ዝባይ እስከሆነ ድረስ ስለዚህ ከዚያ አንጻር ያየው እንደሆነ ዘግይተሃል፣ አስር ዓመት ለምን ተቀመጥ እንላለን እንጂ በራሱ ትልቅ እርምጃ ነው በዙ የሚቀጥል ከሆነ መድረኩ የተዘጋጀው ተቃዋሚዎች አንድም መቀመጫ ያላገኙበት የህዝብ ተወካዮች ምክር ቤት ስራ በጀመረ በጥቂት ቀናት ውስጥ ነው። እናም አብዛኛዎቹ ተቃዋሚ ፓርቲዎች አምርረው በተቹት የምርጫ ሂደት የተቋቋመው ምክር ቤት ለመጪዎቹ አምስት ዓመታት የገዢው ፓርቲ ብቻ ሆኖ ይቀጥላል። የምርጫውን ሂደት ከተቹት ፓርቲዎች አንዱ የሆነው የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ተቃዋሚዎች የሚፈጠሩ እድሎችን ሁሉ እንደ አማራጭ መጠቀም እንዳለባቸው ያምናሉ። ከጠቅላይ ሚኒስትሩ ጋር በተካሄደው ውይይት የተሳተፉት ዶክተር ጫኔ እንደሚሉት እንዲህ አይነት አጋጣሚዎች የህዝብን ጥያቄ ለማስተጋባት ይጠቅማሉ። ያንን የፓርላማ እድል ያላገኘ አካል ደግሞ ስለ ኢትዮጵያ ህዝብና ስለ ህግ፣ ስለ አዋጅ ምንም አያገባውም ማለት አይደለም። ከፕሮግራሙ አንጻር፣ ከሚታዩ ክስተቶች አንጻር፣ ከነባራዊ ሁኔታዎች አንጻር፣ የኢትዮጵያ ህዝብ ከሚያነሳቸው ጥያቄዎች አንጻር ያንን የኢትዮጵያ ህዝብ ጥያቄና የሚታዩ ክፍተቶችን በፓርላማ ብቻ አይደለም መታየት ያለበት። በተቃውሞውም ጎራ፣ በዚህ በኩል መድረክ ከተገኘ ያ ሊገለጽ ይገባል ብለን ነው የምናስበው በእኛ በኩል እና ይሄ መድረክ ጥሩ ጅምር ነው ያልነው ለዚህ ነው። በፓርላማ ያላገኘነው መብት በዚህ መንገድ ካገኘን የፓርላማ አይነት ነው ማለት አይደለም። ይሄ የውይይትና ሀሳብ የማንሸራሸሪያ አስተያየቶት የመስጫና ወደ አንድ መንግስት ወደ አንድ አስተሳሰብ እንዲሄድ ህዝብን የሚጠቅም አይነት እንዲያደርግ ክፍተት ለመጠቆም የምንጠቀምበት መንገድ ይሆናል ማለት ነው። በመድረኩ ሁለተኛውን የእድገትና ትራንስፎርሜሽን እቅድ አስመልክቶ በሚመለከታቸው የመንግስት አካላት ገለጻ ተደርጓል። ተቃዋሚዎችም አስተያየት ሰጥተዋል፣ ሀሳብ አቅርበዋል። እቅዱ የሰብአዊና የዲሞክራሲያዊ መብቶችን መከበር እንዲያካትት መጠየቃቸውን አቶ ተሻለ ሰብሮ በምሳሌነት ጠቅሰዋል። ትልቁ ነገር ኢኮኖሚ አደገ፣ ኢኮኖሚ ላይ ችግር የለብንም ይፈልገ፣ አሁን አሃዝም ይሰጥ፣ ምናየው ነገር የምንደግፈው ነው። ከኋላ ነን እኛ፣ ብንኖር ከዛ በላይ እንሰራለን የምንለ ሰዎች ነን። ኢህአዴግ የሰራን በመቀበል በማዝነቅ ቀጥል እያል ነገር ግን ለምን ግማሽ ተላጭተህ ግማሽ ታጎፍራለህ? ለምን በአንድ እጅ ታጨበጭባለህ? ታጨበጭባለ ነው የኛ ጥያቄ። ስለዚህ ዲሞክራሲ ገና እንጭጭ ነው። ኦልሞስት እንደሌለ ወይም ወደፊት ከመሄድ ወደኋላ እየሄደ እናያለን። ሁለተኛ የሰብአ መብት ትልቁ ኢትዮጵያዊነት ገጽታችንን እያበላሸ ለረዥም ዓመታት እየተቀየረ ያለ የነበረ እየቀጠልም ያለ ጉዳይ ነው። የግለሰብ ነጻነት ጉዳይ አሁንም ጥያቄ ምልክት አልፎ ችግር እየፈጠረብን ነው። የብሔራዊ መግባባት ትልቁ ብሔራዊ ፓርቲ አጀንዳችን ነው። ነክሰን ይዘነዋል። እስከ መጨረሻ እንሄዳለን። ያንንም ማን ከማን ጋር እየተጣላ በማለት ነገ በአስራ አንደኛው ሰዓት ላይ ለመሯሮጥ ካለ በስተቀር ይሄ ለዚህ ዋጋ አልሰጠም። እጅግ ብዙ የምናነሳቸው ነገሮች አሉ። ኢኮኖሚም ቢሆን በእውነት በነፍስ ወከፍ ደረጃ ስንመለከት ሰው እንኳን ሶስት አንድ ለመብላት እየተቸገረበት እንዳለ ግልጽ ነው። የረሃብ ጉዳይ ቅድመ ዝግጅቱ ሲወራ እንደነበረ እንዳልሆነ እናያለን። ኃይለማርያም ደሳለኝ ከተቃዋሚዎች ጋር ለመጀመሪያ ጊዜ የተገናኙት በ2002ቱ ምርጫ ፓርቲያቸውን ኢህአዴግን ወክለው ሲከራከሩ ነው። ያኔ ደግሞ በፓርላማው የመንግስት ተጠሪ ሚኒስትር ነበሩ። ጠቅላይ ሚኒስትር ከሆኑ በኋላ የተካሄደው የሰሞኑ መድረክ ግን በእርሳቸው ላይ ያነጣጠሩ የግል አስተያየቶች ጭምር የተነሱበት መሆኑን የኢዴፓው ፕሬዝዳንት ዶክተር ጫኔ ከበደ አብራርተዋል። እንደ ግል የመንግስት ተጠሪ በነበሩበትም ወቅት አውቃቸዋለሁ እኔም ፓርላማ በነበርኩበት ወቅት እና አክቲቪቲ የአክሽን ሰው መሆናቸውን ነው እኔ የምረዳቸው በዛን ወቅት። ተግባር ማለት የተግባር ሰው መሆናቸውን ነው በዛን ወቅት የምረዳው እና እውነትን በተቻለ መጠን ለማውጣት ጥረት የሚያደርጉ ሰው እንደነበሩ አውቃለሁ። አሁን በጠቅላይ ሚኒስትር ደረጃ ከተሾሙ ጊዜ ጀምሮ የነበረው ሂደት ግን በተለይ ሟቹ ጠቅላይ ሚኒስትር ከሞቱ በኋላ ቦታውን ተረክፎ ስራ ከጀመሩበት ጊዜ ጀምሮ ያየናቸው ክፍተቶች ይኖራሉ። እነዚህ ክፍተቶች ሪሊ በስብሰባውም ላይ ቢሆን በግልጽ እና በሀቅ ከኛ ፓርቲ አባላቶች በግልጽ ግርማ ሞገሶት አጠዋል። የመለስን ፎቶ እንጂ የእርሶን ፎቶ ያየንበት መድረክ የትኛውም ቦታ የለም። ይሄ ችግር አለበት በእርሶ በኩል ይህንን ለማስተካከል ነው ወይስ በአስፈጻሚው በኩል ይህን ለማስተካከል ምን ችግር አለበት? ስለዚህ የኢትዮጵያ ሕዝብ እንደ መሪ ሊያከብረውት የሚገባበት ስልቶች በጠቅላይ ሚኒስትር ጽሕፈት ቤት በኩል መሰራት የሚገባቸው ነገሮች መሰራት እንዳለባቸው በእኛ ፓርቲዎች አባላት በኩል ተጠቆሙ። ቆመዋል እንደ ጥያቄ ተነስቶላቸዋል። ስለዚህ ሀሳቡን እስከ መጨረሻው ያስጨረሱበት ሂደት ነው ያለው። ምክንያቱም አሁን ቅድም እንደጠየከኝ መድረኩ ምን ያህል አሳታፊ እንደነበረ ያየነበት ሂደት ነው ያለው እና በዚህም ዙሪያ ላይ የመለሱት መልስ አልነበረም። መጨረሻ ላይም ቢሆን አስተያየቱ እንደ አስተያየት ይዘውት እንደሄዱ ግን እንረዳለን። ከዛ ውጭ ባለው ሂደት ግን እንደ አንድ የሀገር መሪና ጠቅላይ ሚኒስቴር በእንደዚህ አይነት ሁኔታ ላይ የ መንግስትን ቁርጠኛ አቋም ይዞ መጥቶ የተቃውሞውን ጎራ በዚህም መንገድ አሳትፋለሁ ማለት በእኛ በኩል አንድ ትልቅ እርምጃ ጀምረዋል ብለን ነው የምናስበው። ይሄ እንደ ግል አመለካከታቸው ጥሩ እንቅስቃሴ ሊሆን ይችላል ብለን እናስባለን። ከጠቅላይ ሚኒስትሩ ጋር ያካሄዱት ውይይት በቂ የመገናኛ ብዙሀን ሽፋን አለማግኘቱን ተቃዋሚዎቹ ገልጸዋል። በዛ የሚንሸራሸሩ ሀሳቦች በአንድ አዳራሽ ውስጥ ተወስነው መቅረት የለባቸውም ነው ያሉት። መሰል መድረኮች በቀጣይነት ሊዘጋጁ እንደሚገባም ጥሪ አቅርበዋል። በመድረኩ ወደ ሀያ የሚጠጉ ተቃዋሚ ፓርቲዎች መሳተፋቸው ተገልጿል። መድረክ ሰማያዊና መኢአድ ግን አልተገኙም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድርን ወደ ተከታዩ ዘገባ እንለፍ። በሞባይል ወይም ተንቀሳቃሽ የመገናኛ ቴክኖሎጂ መረጃዎችን በመሰብሰብ ለአፍሪካ ሀገሮች ውጤታማ ፖሊሲ የመቅረጽና ውሳኔ መስጠት አቅማቸውን ለመገንባት የሚያስችል ፕሮጀክት ተጀምሯል። መለስካቸው ማህ ተጨማሪ አለው ዛሬ ረፈዱ ላይ አዲስ አበባ በሚገኘው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የስብሰባ ማዕከል በተከፈተው የተንቀሳቃሽ ቴክኖሎጂዎች ጥቅም ለስታትስቲካዊ ሂደቶች አውደ ጥናት ላይ እንደተገለጸው አብዛኞቹ የአፍሪካ ሀገሮች ስታትስቲካዊ ስርዓት መሰረቱ ኋላቅርና በወረቀት ላይ እያተኮረ ነው። አውደ ጥናቱን በንግግር የከፈቱት በአፍሪካ የስታቲስቲክስ ማዕከል የመረጃ ቴክኖሎጂ ክፍል ኃላፊ ሚስተር ዶዜ እዚክ ባላይክ፣ የስታቲስቲክስ ወይም አህዛዊ መረጃዎች ለውሳኔ አሰጣጥ አስፈላጊነት ዛሬ በሁሉም ዘንድ ያገኘው ተቀባይነት የሚያከራክር አይደለም ብለዋል። የአፍሪካ ኢኮኖሚክ ኮሚሽንንና የአፍሪካ ሕብረትን ጨምሮ አያሌ ዓለም አቀፋዊ ተቋማት አህጉሪቱ ስታትስቲካዊ ብቃቷን እንድትገነባ የተለያየ ድጋፋቸውን ሲሰጡ መቆየታቸውንም ገልጸዋል። ይህ በሙሉ ስሙ በተንቀሳቃሽ የመገናኛ ቴክኖሎጂዎች መረጃዎችን በመሰብሰብ ለአፍሪካ ሀገሮች ውጤታማ ፖሊሲ የመቅረጽና ውሳኔ የመስጠት አቅማቸውን ለመገንባት የሚያስችል ፕሮጀክትም ዋናው ዓላማው ይኸው ነው ብለዋል። በመጀመሪያው የፕሮጀክቱ ምዕራፍ ከተካተቱት ሀገራት ኢትዮጵያ አንዷ ናት። አቶ ዘላለም ደስታው ከኢትዮጵያ የስታቲስቲክስ ማህበር ጽፈት ቤት በአውደ ጥናቱ ላይ የጥናት ጽሁፍ ካቀረቡ አፍሪካውያን አንዱ ሲሆኑ የጥናታቸው ውጤት በሀገሪቱ የስታቲስቲክስ ስራዎች አካሄድ ሊኖረው የሚችለውን ተጽዕኖ ገልጸዋል። በምንሰራው በዚህ ፕሮጀክት ጥናት ነው እየሰራን ያለ ነው። ይሄንን ለሌሎቹ ጥናቶች ይህንን ዘዴ አስፍተን ብንሰራ ውጤታማ ይሆናል ወይ የሚል የሙከራ ጥናት ነው እየተደረገ ያለ እና አንድ ዓመት ጊዜ የወሰደ ጥናት ነው። ውጤቱ የሚያሳየው ውጤታማ እንደሆነ ነው። ይህንን ለሌሎቹ ጥናቶች መረጃ የመሰብሰብ ሂደቶች ማድረግ የምንችል መጠቀም የምንችል መሆኑን የሚያሳይ ነው። በተንቀሳቃሽ የመገናኛ ቴክኖሎጂዎች አማካኝነት የሚሰበሰበው መረጃ በወረቀት ከሚሰበሰቡ መረጃ የሚመረጥበት ብዙ ምክንያቶች እንዳሉት የሚዘረዝሩት አቶ ዘላለም ጊዜ ወጪና አቅም ከመቆጠቡም በላይ የመረጃውን ጥራትም በብዙ መንገድ ከፍ ያደርገዋል፣ ይላሉ። እና ዋና ጥቅሙ ምንድን ነው? መረጃን በጊዜ ለሚፈለገው አገልግሎት ማዋል መቻል ነው። ሁለተኛ ደግሞ በመረጃ አሰባሰብ ሂደት ለሚፈጠሩ ስህተቶችንና ችግሮችን በመቀነስ የመረጃውን ጥራት ማሳደግ መቻል ነው። ይሄ ዋናው ለሀገሪቱ የሚጠቅመው ምንድን ነው? መረጃን መሰረት ባደረገ ሁኔታ ውሳኔዎችን ለመወሰን ፖሊሲዎችን ለመቅረጽ እቅዶችን ለማቀድ፣ በታቀደው መሰረት ደግሞ የሚከናወኑ ስራዎችን ደግሞ ለመገምገም እና ውጤቱን ለማየት ይረዳል ማለት ነው። የተንቀሳቃሽ መገናኛ ቴክኖሎጂዎችን ለመረጃ ስብሰባና ስርጭት ለመጠቀም የልማት መሰረቶች ስርጭትና ጥራት እጅግ አስፈላጊ መሆኑን የሚናገሩት አቶ ዘላለም ጥናቶቹ በተሰሩባቸው አካባቢዎች በዚህ ረገድ ያጋጠመው ችግር ምን እንደሚመስልም ተናግረዋል። አሁን ጥናት ባደረግንበት ቦታ ላይ ያገኘ ነው መሰረተ ልማት ጥሩ ነው ማለት ይቻላል። የሚያስፈልገው ለዚህ ተግባር የሚያስፈልገው መሰረተ ልማት ምንድን ነው? አንደኛ ኔትወርክ ነው። ሞባይል የኔትወርክ ማለት ነው። እሱም የሚያስፈልግበት ምክንያት ምንድን ነው? መረጃው በሚሰበሰብበት ቦታ ላይ ሆኖ ወደ ማዕከል እንዲላክ ለማድረግ ኔትወርክ ስለሚያስፈልግ ኮኔክሽን ስለሚያስፈልግ ነው። እና አሁን ባየናቸው ቦታዎች ያለው የኔትወርክ ሲስተም ጥሩ ነው። በቀላሉ ሳንቸገር ዳታውን መላክ ችለናል። በዚህ የፕሮጀክቱ የመጀመሪያ ምዕራፍ የታቀፉት የአፍሪካ ሀገሮች ጋምቢያ ከምዕራብ አፍሪካ፣ ኬንያ ከምስራቅ አፍሪካ፣ ቱኒዚያ ከሰሜን አፍሪካ፣ ካሜሩን ከማዕከላዊ አፍሪካ፣ ዚምባብዌ ከደቡባዊ አፍሪካ ሲሆኑ ኢትዮጵያ ከአየርላንድ መንግስት በተገኘ ልገሳ ከአምስቱ ሀገሮች ጋር መደባለቋን ከስብሰባው መካከል የተገኘው መረጃ ያመለክታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸውን ወደ ቀጣዩ ቅንብር እናልፋለን። የፍትህና የልዕልና ጋዜጦች እንዲሁም የአዲስ ታይምስና የፋክት መጽሔቶች አዘጋጅ የነበረው ተመስገን ደሳለኝ ከተያዘ ዛሬ ልክ አንድ ዓመት ሆኖታል። ለመሆኑ ተመስገን በምን ሁኔታ ላይ ይገኛል? የቤተሰቡ ሁኔታ? ይህንን ለመጠየቅ ወደ አዲስ አበባ ደውዬ ነበረ። ወንድሙን ታሪኩ ደሳለኝን አግኝቼ አነጋግሬ ነበር አሁን ማምሻውን። የመጀመሪያው ጥያቄ ተመስገንን ለመሆኑ ታየዋለህ ወይ ነበር። አዎ አየዋለሁ። በምን ሁኔታ ላይ ነው ነው የሚገኘው? የተመስገን የጤንነቱ ሁኔታ፣ የስሜቱ ሁኔታ ምን ይመስላል እንዳየኸው ጤንነቱ በጣም አሳሳቢ ደረጃ ላይ ነው ያለው። ሲራመድ ትንሽ ጉርንጎቶች አደረገዋል። በ የጀርባው እብጣት ምንም አልቀነሰም። በጀርባው መተኛት አይችልም። ወገቡ እንደታመመ ነው። ሙሉ ለሙሉ ግራ ጆሮ መስማት አቁሟል። ስምንት ወሮ ነው ምንም ሕክምና አላገኝም። እኛም ጠይቀን ነበረ አመልክተንም ነበረ አያገባንም፣ አይመለከተንም አይመለከተንም እያሉ እስካሁን ምንም በዚህ በጤንነቱ ጉዳይ በቃ አሳሳቢ ደረጃ ላይ ነው ያለው። እነማን ናቸው? እነማን ናቸው አያገባንም ያሉት? ለማን ነው እናንተ ሲያመለከታችሁት? መጀመሪያ ያመለከትም ለማረሚያ ቤቱ አስተዳደር ነው። ለማረሚያ ቤቱ አስተዳደር አመለከትን እኛ። አይመለከተንም እንዴ አይመለከታችሁም? በእጃቸው ያለ እስረኛ አደለ ያለን አይመለከተንም አሉ። አዲስ አበባ ደግሞ የፌዴራል ማረሚያ ቤቶች ዋናው አዲስ አበባ ነው የሚገኘው። እዛ ሄደአመለከትን እነሱ ደግሞ በማረሚያ ቤቱ ስራ ጣልቃ እንገባም አሉ። እንግዲህ ማን እንደሚሰራ አናውቅም። ሁለቱም ጋር ነው ያመለከትነው። ሁለቱም ጋር ነው የጠይቅነው። አሁን ያለው እሱ ዘዋይ ነው የሚገኘው። ዘዋይ ላለው ማረሚያ ቤት ነው ያመለከታችሁት? ዘዋይ መጀመሪያ ያመለከትነው ዘዋይ ላለው ማረሚያ ቤት፣ ለራሱ ላለበት ማረሚያ ቤት፣ ለማረሚያ ቤቱ ለአፈዳደሮች ነው ያመለከትነው። ላለበት ማረሚያ ቤት ነው ያመለከትነው። አይመለከተንም አሉ። አይገባንም ምንድነው የማያገባ ቱጃቱ ላይ ቢሞትስ አሉ። በቃ አይገባንም አሉ። ብዙም ሰዓትም አላስተናገዱንም። አዲስ አበባ መጠን አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ እንገባ እና በጤንነት ጉዳይ የግል ሐኪም ይዘን እንምጣለን፣ እሺ ማስታገሻ መድኃኒት እናስገባለን፣ ከቫዚን እንኳን አቅም ምታሻ እንኳን ከሆኑ ብለን አይቻልም አሉ። መጽሐፍ ማንበብ እስካሁን አይችልም እንደተከለከለ ነው ያለው። አይገባለትም፣ አይ ክልክል ነው። ተመስገን ማንበብ ተከልክሏል። ከነጭራሽ ከፈለጋችሁ እስከ አስረኛ ክፍል የሆነ የትምህርት መርጃ ብቻ አስገቡለት ነው የሚሉት። እንግዲህ ሌላ ምንም መጽሐፍ አይገባም። እዛም ከእስረኛም ተቀብሎ ማንበብ አይችልም። በዚህ ላይ ከሱ ጋር የሚያወሩት እስረኞች ወደ ጨለማ ቤት ወስዷቸዋል። ስለዚህ ብቻውንም ከሰው ጋር መሆን አሁን ከሰው ጋር ይቀላቀሉ ከሰው ጋር መሆን ብቻውን ነው ያለው። እያንዳንዱ የሚያደርገውን እንቅስቃሴ የቆጣጠሩትን በዚህ ሁኔታ ነው ያለው። የጤንነቱና የስሩ ሁኔታ ሞራሉን በተመለከተ ምንም ከመግባቱ በፊት ከነበረው በላይ ነው ያለው። እኛ ተጠያቂ የምንመስል እሱን አበረታቶ የሚልከን ምናምን ምንም መንፈሱ ላይ ሞራሉ ላይ ምንም የደረሰ ነገር የለም። የሚሰበረም አይደለም ያለው ጉዳይ ሳይሆን በቃ እኛ ሄደን ጠይቆ ነው ወደ ቤታችን የምንመለሰው፣ እሷ ጥናንቱን ምናምን የምንመለሰው ያው የጤንነቱ ጉዳይ እንግዲህ ከሱ አቅም በላይ የበሽታ ጉዳይ ስለሆነ እንጂ ሞራሉ ምንም ባለበት ነው ያለው። ምን ያህል ጊዜ ነው ፍርዱ? ሶስት አመት ነው። በአንድ በአንድ ጉዳይ ብቻ ነው አሁን የተፈረደበት። ስንት ክሶች ነበሩበት? አጠቃላይ የተከሰሰው ክስ በመቶ ሀምሳ ክስ ነበረ። አጠቃላይ የተከሰሰው ክስ ከመቶ ሀምሳ ውስጥ በአምስቱ ነው አምስቱ ተመረጠ። ከአምስቱ ደግሞ አምስቱን እንደ አንድ አድርገው ደግሞ ፈረጉበት። ቤተሰቡ ለመሆኑ ምንድን ነው የሚሰማው? እስኪ ትንሽ ንገረኝ ስለ እናንተ። እንግዲህ ጥሩ አይደለንም። ጥቅምት ሁለት ሁለት ሺህ ሰባት የነበረን ደስታ የነበረን ሁኔታዎች ብዙ፣ ምንም ነገር የሉም። በቃ ባለንበት ነው የቆም ነው። ቤተሰብ ነው የሚታሰረው። አሁን የገባኝ ቤተሰብ እንደሚታሰር ነው የገባኝ። እናታችን በዚህ ጉዳይ ሁለት ሶስት የታማለች በዚህ ሀሳብ ውስጥ ነው ያለችው። እኛም እየሰራ ነው አደለም፣ ሁሉም ሰው እዛ ነው ያለው። በዚህ ላይ እስር ቤቱ ያለው ከአዲስ አበባ መቶ ስልሳ አምስት ኪሎ ሜትር ርቀት ላይ ነው የሚገኘው። እንደ ልብ መሄድ አትችልም። ብዙ ወጪ ነው የምታወጣው። በሄድን ቁጥር ወንድሞች የማለሁ ነው የማለው፣ በሄድን ቁጥር መንገላታት ነው። እንግዲህ በዚህ ውስጥ ነው ያለ ነው እስካሁን የቃሊቲ ማረሚያ ቤትና የሚመለከታቸውን የፌዴራል ማረሚያ ቤቶች ይቅርታ፣ የዝዋይ ማረሚያ ቤትና የሚመለከታቸውን የፌዴራል ማረሚያ ቤቶች ኃላፊዎችን እንዲሁም ጠበቃውን አግኝተን ለማነጋገር ጥረት እያደረግን ነው ሙሉውን ዘገባ ባገኘን ጊዜ መረጃዎቹን ይዘንላችሁ እንመለሳለን። ወደ ተከታዩ ዝግጅት እናልፋለን። ለዘንድሮ ኖቤል ታጭተው የነበሩት አውሮፓ የሚኖሩት ኤርትራዊ ካህን ናቸው። ተከታዩ እንግዳችን ቀደም ሲል ከጀመርነው ታሪክ የሚቀጥለውን ነው የምናሰማችሁ። ስደተኞች ካሉበት ቦታ ከመፍ ከተፈናቀሉ በኋላም ቢሆን በየጎረቤት ሀገሩ እዚያው ሰፍረው የተሟላ አገልግሎት የሚያገኙበት ሁኔታ መፈጠር አለበት ይላሉ። አባ ሙሴ ዝርአይ ናቸው ይቀጥላል። ውይይታችን ከወጡ ደግሞ በጎረቤት ሀገር ያለ እድል ተጠቅሞ እዛም በጎረቤት ሀገሮችም ሊኖሩበት የሚችሉ እድል እንዲከፈትላቸው እዛ በጎረቤት ሀገርም የትምህርትም ይሁን የስራም ይህም የሌላ እድል ተከፍቶ ግን በካምፕ በረፍጂስ ካምፕ የስደተኞች መጠለያ ተጥሎ ሊኖሩ ሳይሆን እዛም በጎረቤት ሀገርም እድል ሊከፈትላቸውና አትሊስት ሊኖሩበት የሚያመቻች ሁኔታ የስራ ዕድልና የትምህርት ዕድል ተሰጥቷቸው ይህም በኤሮፓ ደረጃ እንዲሰሩበት እና ከጎረቤት ሀገሮች ተስማምቶ መፍትሄ እንዲያገኙበት ስለዚህም ተነጋግረናል። በሶስተኛ ደረጃ በህጋዊ መንገድ በዚህ ሪሰትልመንት ፕሮግራም የማስፈሩ ፕሮግራም በህጋዊ አሁን ወደ ሰማንያ ሺህ የሚሆኑ ኤርትራውያን በኢትዮጵያ አሉ። በሰሜን ኢትዮጵያ በአራት የስደተኞች መጠለያ አሉ። ለእነዚህ በህጋዊ መንገድ ለሁሉ ሰማኒያ ሺህ በአንድ ቀን ሊሻገሩ አይደለም፣ ግን እንደ ሁኔታው መፍትሄ አግኝቶ እዛ መኖር የቻለ እዛ ሊተዳደር የቻለ እዛ ይቀራል፣ ወይ ደግሞ ልዩ ጥገኝነት የሚያስፈልገው ወይ ደግሞ ልዩ እርዳታ የሚያስፈልገው ደግሞ በህጋዊ መንገድ ቪዛ ተሰጥቶት ወደ ኤሮፓ ወደምትቀበለው ሀገር መግባት የሚችልበት መንገድ እንዲከፈት፣ ይህም በኤሮፓ ደረጃ ቢሰሩበት ብለን ስለዚህም ተነጋግረናል። በሚመጣ አሁን የአውሮፓ ሀገሮች የአውሮፓ ህብረት ሀገሮች የሚመጣ በዚህ ወር ወደ ኢትዮጵያም ይሄዳሉ። እዛም ሄደን ስለዚህ ጉዳይ እንነጋገራለን ብሎኛል። ተስፋ አደርጋለሁ የሆነ መፍትሄ እንዲመጣ አባ ሙሴ ለመሆኑ የዚህ የመቶ ሀያ ሺው ፍልሰተኞች ክፍፍል ስንት ስንት እንደሆነ ይታወቃል? በአሁን ሰዓት ያለው ይሄ መቶ ሀያ ሺህ በተለይ ለሁለት ሀገሮች ብቻ ነው የሚመለከተው። ለምን በብዛት ስምምነቱ ለነዛ ከሰባ አምስት ፐርሰንት በላይ ተቀባይነት የሚያገኙ የፖለቲካ ችግር አላቸው ተብሎ በጂነቭ ኮንቬንሽን ማለት ነው ተቀባይነት ያላቸው ከሰባ አምስት ፐርሰንት በላይ ከሆነ ለእነሱ እነዚህ ሁለት ሀገሮች ነው የተፈቀደው። እሱ ደግሞ ለሶሪያና ለኤርትራ ነው። ስለዚህ ከእነዚህ መቶ ሀያ ሺ ከግሪክና ከጣሊያን ዜግነታቸው ደግሞ ከሶሪያና ከኤርትራ የሆኑት ለነሱ በህጋዊ መንገድ ወደ ሰሜን ኤሮጳ እንዲሻገሩ ነው እንደሚባለው ያለው ሰማንያ ሺ ለሶሪያውያን ነው። አርባ ሺ ደግሞ ለኤርትራውያን ነው። ከግሪክና ከጣሊያን ላሉት ወደ ሰሜን ኤሮጳ እያንዳንዱ አገሮች እስካሁን አንቀበልም ብሎ በራቸው የዘጉ እንግሊዝና፣ አይርላንድ፣ ዴንማርክ እነዚህ ከነጨራሹ አንቀበልም ብሎ በራቸው ዘግቶ ነው ያሉ እስካሁን። ሌሎች ግን ስዊድን፣ ኖርዌይ፣ ፈረንሳይ፣ ጀርመን፣ ፖርቱጋል እነዚህ ግን በየአቅማቸው እንቀበላለን ብሎ እድል ሰጥተዋል። ዛሬ ዛሬ አስራ ዘጠኝ ኤርትራውያን ከደቡብ ጣልያን ወደ ስዊድን ተሸጋግረዋል በህጋዊ መንገድ። ስለዚህ ይሄ እድል ተከፍተዋል፣ በተግባር ላይ እየዋለ ነው፣ ተስፋ እናደርጋለን። ለዚህ አሁን ሰዓት ሰዓት በጣሊያን በግሪክ ላሉ የእኛ አቤሻዎች በህጋዊ መንገድ ወደዚህ ወደ ሰሜን ወደ ጀርመን ወደ ኖርዌይ ወደ ስዊድን ወደ ፊንላንድ ራሷ ቀበላሉ ብላለች። ስለዚህ ይሄ ህጋዊ መንገድ ተጠቅሞ እንዲገቡ እንደ ገለጹልኝ ይሄ የተፈጠረው አጋጣሚ እዛ ላሉ ስደተኞች መልካም ዜና ነው። ነገር ግን በሌላ በኩል ደግሞ ስጋት ያላቸው ብዙ ሰዎች አሉ። እንዲህ አይነቱ ሁኔታ መፈጠሩ ሌሎች ከየአገሮቻቸው እንዲፈናቀሉ የሚገፋፋ መሳቢያ ይሆናል ወይም ምክንያት ይሆናል፣ እንደዚሁ እንግልቱ እንዲበዛ መሰደዱና ፍልሰቱ እንዲበዛ ያደርጋል የሚሉ አሉ። ምንድን ነው እርስዎ ለዚህ የሚሉት? ያልቸገረው ሰው ዝም ብሎ አይወጣም። ለምን ችግር የሌለው ሰው ያለው ጥሩ ሁኔታ ትቶ ወደ ስደት የሚያመራ ስንት ችግርና ስንት ስቃይ እያየ ህይወቱም በሞት አደጋ እያጋለጠ የሚሄድ ችግር የሌለው ሰው ሞኝ ካልሆነ በስተቀር እንደዛ ወደ ኢሮፓ መንገድ ተከፍተዋል ብሎ ዝም ብሎ የሚመጣ አለ ብዬ አላምንም። ካለ ደግሞ ይሄ ካሁኑ ማወቅ ያለበት ይሄ ዕድል የተሰጣቸው ለእነዚህ በኤሮፓ በጣሊያን እና በግሪክ ላሉ ነው እንጂ ገና በኢትዮጵያ ወይ በኤርትራ ወይ በሶማል ወይ በሱዳን ላሉ ሰዎች አይደለም። ደግሞ ሳይቸግረው አገሩን ትቶ ያለው ሁኔታ ክብረቱና ለምን ክብረትህ በሀገርህ ነው። ስደት የችግራችን መፍትሄ አይደለም፣ ጊዜያዊ በአገሩ ያለው ችግር መፍትሄ እስከሚያገኝ ተብሎ ነው እንጂ መስራት ያለብን ዋናው መታገል ያለብን እያንዳንዱ በሀገሩ ያለው ችግር መፍትሄ እንዲያገኝ እና እዛ መብቱ ተጠብቆለት በሰላም ሊኖር እንዲችል ይሄ ነው ዋናው ጥረት መደረግ ያለበት ይሄ ደግሞ የእያንዳንዳችን ግዴታ ነው እያንዳንዳችን በተለይ እዛ አገር ውስጥ ላሉ በሀገራቸው ያለ ሁኔታ መብታቸው ሰብአዊ ክብረታቸው ተጠብቆ ሊኖሩበት የሚችሉ ሁኔታ እንዲመቻች ጥረት ማድረግ ያለባቸው ይሄ የእያንዳንዱ ዜጋ መብት ነው፣ ግዴታም ነው። ስደት የችግራችን መፍትሄ አይደለም። እያንዳንዱ አገሩ ጥሎ ከወጣ ችግሩ መፍትሄ አገኘ ማለት አይደለም። ችግሩ እዛ ነው። አንተ ትሄዳለህ፣ መጪ ወለዶ እንደገና ያ ችግሩ ይጠብቀዋል ማለት ነው። ለመሆኑ አባ ሙሴ፣ እነዚህ የስደት ምንጭ ለሆኑ ሀገሮች መንግስታትስ የሚያስተላልፉት መልእክት አለ ወይ? ለራሳቸው ለኢትዮጵያ መንግስት፣ ለኤርትራ መንግስት፣ ለሶማሊያ መንግስት፣ ለሱዳን መንግስት፣ ለደቡብ ሱዳን መንግስት በምስራቅ አፍሪካ አካባቢ ከፍተኞቹ የስደት ምንጭ ናቸው ወይም የስደተኞች ምንጭ ናቸው ለሚባሉ ሀገሮች ለእነሱ ምለው ህዝባችሁ በዚህ በስቃይ በስደት ሲንከራተት ሲሞት፣ ሲገደል፣ እንደ እቃ ሲሸጥ እያያችሁ እየሰማችሁ እንዴት አይሰማችሁም? እንዴት ለውጥ ለማድረግ ጥረት አታርጉም? ለምን አንድ አገር እንደ አገር ሊጠራ ከሆነ ዋናው እኮ አገር እኮ መሬቱ አይደለም ህዝቡ ነው። ለአንድ አገር አገር የሚያደርጋት ህዝብ ነው እንጂ መሬት አይደለም። መሬት ያለ ህዝብ ያለ የሰው የህዝቡ መብትና ክብር ካልተጠበቀ የመሬት ድንበር ብቻ ማስጠበቅ ምን ምን ነው ዋጋው እኔ እዛ ክብረቴና መብቴ ተጠብቆ ማልኖርበት መሬት ከሆነ ምን ያደርግልኛል አባ ሙሴ ዘርአይን አመሰግናለሁ። በድጋሚ በእናንተ በአድማጮች ስም እንኳን ደስ ያሉት፣ እንኳን ለዚህ ታላቅ ክብር ለመታጨት አደረሰው ትላለሁኝ። ዝግጅታችን በዚሁ ተጠናቀቀ። ከምሽቱ ሶስት ሰዓት በአጭር ሞገድ ስርጭታችን እንገናኛለን። ጽዮን ግርማ፣ ሲድራክ ፍራንክሊንና እኔም ሰሎሞን አባተ በዚሁ እንሰናበት። ጤና ይስጥልኝ። This program has come to you from the Voice of America, Washington.